በሱዳን የሚኖሩት የስደተኞቹ ቁጥር በውል አይታወቅም። አንዳንዶቹ በሕጋዊ መንገድ ሱዳን ገብተው ቪዛቸው ሲቃጠል የኢትዮጵያ ፓስፖርታቸውን ደብቀው የስደተኞች መታወቂያ የወጡ ናቸው። ሌሎች ከመጀመሪያውኑም በሕገ ወጥ መንገድ ወደ ሀገሪቱ የገቡ። ከተወሰኑ ወራት አንስቶ ግን ሁለቱም ከፍተኛ ስጋት ላይ ይገኛሉ። አዲስ አይደለም ይሄ ጉዳይ፣ በሁሌም አለ። መታወቂያ የሚባለው ሁሌ ይጓተት ነበረ። በየወሩ በየሁለት ወሩ ዋጋ ይጨምሮ ነበር። ሲጀመር በመቶ አምስት የሱዳን ጂኔ ፓውንድ ነው የተጀመረ። እያለ እያለ ሶስት መቶ ደረሰ። አሁን ጭራሽ ሁለት ሺህ ሰላሳ ፓውንድ አደረጉት ማለት ነው። ይህ ለስደተኞች የሚሰጠው መታወቂያ ለአንድ አመት የአገልግሎት ጊዜ ያለው ሲሆን አይነቱም ይለያያል። ስደተኞቹ ከፍለው የሚያወጡት መታወቂያ እንዲሰሩ አይፈቅድላቸውም። ያነጋገርናቸው ስደተኞች እንደገለጹልን እነሱ አሁን በ230 የሱዳን ፓውንድ ከፍለው የሚያወጡት መታወቂያ መወደዱ ብቻ ሳይሆን የሚያበሳጫቸው ከዛ ጋር በተያያዘ እየገጠማቸው ያለውን ግልት ነው። የሆነ ሀምላ የሚሉት አለ፣ ከሻ የሚሉት አን ዝም ብለው ተነሰው ህዝብ የሚጋፍፉበት ሀበሻ ማለት ነው። በሚያገኙች ጊዜ መታወቂያ ያለች፣ መታወቂያሽን ይሰብሩብሻል። መታወቂያው ከተሰበረ አይሰራም ይሉሻል ቀጥታ ወስደው እስር ቤት ይከትሻል። ፍርድ ቤት ወስደው ሀበሻ ነህ መታወቂያ ተሰብሯል ከሻን የያዘህ አምስት ሺህ ብር ቅጣት በቃ ይሄ ነው። እንደዚህ አይነት ነው ህጉ ይላል። በስጋት እየኖረ እንደሚገኝ የገለጸልን አንድ ኢትዮጵያዊ። ሌላው ስደተኛ ደግሞ ከፍሎ ያወጣውን መታወቂያ ተነጥቆ ወህኒ ቤት ወርዶ ነበር አብረው አምስት ሺ ኔ ለምሳሌ ላይ አምስት ሺ ከፍ ወጡ ቻለ አብረው እኚ የነበሩ ጓዶች ደግሞ እስከ ሰባት ሺ ከፍለው የታሰሩ ሁሉ አሉ። ማን ነው ይህንን የሚያደርገው? የእንዲህ ሀገር ፖሊሶች ናቸው መንግስት የዚህ ሀገር ፍርድ ቤት ሁሉ ገብታይ በሌለህ ሚሳ በቃ ያለ ሰባት ሺ አምስት ሺ ሰባት ሺ ቋሚ ሆኖ ነበር ለሶስት ቀን ወይኒ ቤት ታስሮ እንደተፈታ የነገረን ይኸው ስደተኛ የተጠየቀውን አምስት ሺ የሱዳን ፓውንድ የከፈለው ጓደኞቹ አሰባስበውለት እንደሆነ ገልጾልናል ገንዘቡ የሌላቸው ደግሞ አሁንም አልሁዳ በተባለው እስር ቤት ውስጥ ይገኛሉ ለተወሰነ ጊዜ ጋብ ብሎ የነበረው ቁጥጥር ሰሞኑን ደግሞ እንደ አዲስ ጀምሯል ሰው እንዳይዙ ከኤምባሲ ጋር ተነጋግ ተጓዘዋል ምናምን የሚባል ወሬ ተሰምቶን ነበር። እንደገና ደግሞ እነዚህ በጎ አድራጊ ድርጅቶችም ከሰዋቸው በዛ በዛ ምክንያት ነው ሲባል ነበር። ከትናንት በስቲያ ደግሞ ጀምረውታል ሰው መያዝ። የኢትዮጵያውያኑ ስጋት ተቆጣጣሪ ነን ብለው መንገድ ላይ የሚያስቆሟቸው ሰዎች ብቻ አይደሉም። አሁን ትናንት፣ ለምሳሌ እኛ በመኖሪያ ቤታችን አካባቢ የጎረቤት ልጅ ዝም ብለው ዘለው ገብተው የሆነ ጩኸት ፈጥሮ ምናምን የጓደኞችን ስልክና የተወሰነ ብር ይዘውብን ሄዱ። ሌላው ዝርፊያ ደርሶብኛል የሚሉት ኢትዮጵያዊ ደግሞ አሁ እየገረፉ እየወሰዱ ነው ቤት አሁን አሁ አሁን በዚህ መኪና አሁን እያፈሱ ነው አሉ። መንገድ ላይ ይህቺ ሴቶች ያሴን አሉ መንገድ ላይ የሚሰሩ አሁን እነሱ ራሱ እየዘረፉ አሁን ዛሬ ራሱ አምስት ሰዓት ተኩል አካባቢ አሁን ይዞ ነው ጊዜ ነው የወታደር ልብስ የለበሱ ናቸው። አዎ የወታደር አ ሙሉ ግሉ ሙሉ የመንግስት ልብስ የለበሱት ናቸው። አዱታ ምንድነው ችግራችን የምትወስዱት ምናምን ስንል ብር ሲፈሉ እና ውጡ ነው ቡጣታ ወይ አዲስ መታወቂያ አዲስ ነው የምትፈልጉ? ብለን ስንጠይቃቸው አዲስ ማንፈልግ ብር ስጡ ነው በብር ከየት እናምጠኛ? ይህ ነገር መንግስት ማስተካከል አይችልም? ስ እንዴት ነው? በሱዳን የሚገኘው የኢትዮጵያ ኤምባሲ ከዚህ ቀደም ለኢትዮጵያውያኑ ጥያቄ መፍትሄ እያፈላለገ እንደሆነ ለዶቼ ቬለ ገልጾ ነበር። ይሁንና ኤምባሲው የደረሰበትን ውጤት ለመጠየቅ በተደጋጋሚ ወደ ኤምባሲው ያደረግነው የስልክ ጥሪ ምላሽ አጥቷል። እንዲሁ በርካታ የኢትዮጵያ ስደተኞች የታሰሩበት የአልሆዳ እስር ቤትን ለማነጋገር ያደረግነው ጥረት ሳይሳካ ቀርቷል። እስር ቤቱ በርካታ የሰብአዊ መብት ጥሰቶች ይካሄዱበታል በመባል ይተቻል።